የዛሬ ሁለት ወር ግድም ሰነዱ በማኅበራዊ መገናኛ አውታሮች ባፈተለከበት ወቅት የበርካቶችን ቀልብ ስቦ ነበር። ከያኔው ሰነድ ይዘት ጋር እጅግ ተቀራራቢ የሆነ መግለጫ ደግሞ ሰሞኑን ይፋ ሆኗል። መግለጫው ገና ካሁኑ አወዛጋቢ ከመሆንም ባሻገር አንዳንድ ትኩረት የሚያሻቸው ርዕሰ ጉዳዮች በማኅበራዊ መገናኛ ዘዴዎች እንዲደበዝዙ አድርጓል። ይህ መግለጫ የብዙዎች መነጋገሪያ መሆን በመቻሉ ሳውዲ አረቢያ ውስጥ ያለ ሕጋዊ የሥራ ፈቃድ የሚኖሩ ኢትዮጵያውያን ስጋትና ጭንቀት በአንጻሩ ተውጧል። ዳሰስ አድርገንበታል። አብራችን ቆዩ። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ሕገ መንግስታዊ ልዩ ጥቅም አስመልክቶ የቀረበ መግለጫ የሚል ርዕስ ይዟል። የኢህአዴግ ጽህፈት ቤት ማክሰኞ ከሰዓት በአምደመረቡ ያወጣው መግለጫ። ይህን መግለጫ በተመለከተ የመንግስት መገናኛ አውታሮችም ደጋግመው ዘግበውታል። ከዚህ መግለጫ ጋር ተቀራራቢነት ያለው ሰነድ የዛሬ ሁለት ወር ግድምም በማኅበራዊ መገናኛ ዘዴዎች ሲሰራጭ ሰነዱ ያካተታቸው አንዳንድ ጠጣር ጉዳዮች ብዙዎችን አሳስቦ ነበር። ከሰሞኑ ይፋ የሆነው መግለጫ ግን ጠጣር የተባሉት አንዳንድ ጉዳዮችን ሲያስቀር አብዛኛ ይዘቱ ከቀድሞው ሰነድ ጋር ተቀራራቢ ነው። የማህበራዊ መገናኛ ወታሮች የትኩረት አቅጣጫን በፍጥነት ያስቀይረው ይህ መግለጫ የኦሮሞ መብት ተሟጋቾችን ጨምሮ በበርካታዎች ዘንድ ከፍተኛ ነቀፌታ ገጥሞታል። ረቂቅ አዋጁ በጥድፊያ በመገናኛ አውታሮች የተነገረው በኦሮሚያና በጎንደር በርትቶ በነበረው ተቃውሞ ስጋት የገባው መንግስት ሌላ የመወዛገቢያ አጀንዳ በመስጠት ፋታ ለማግኘት በማሰብ ያደረገው ተንኮን ያሉም አሉ። አንዳንዶች ደግሞ ረቂቅ አዋጁ የኦሮሞን ጥቅም ለማስጠበቅ በሚል ሰበብ በኦሮሞዎች ዘንድ ብርቱ ተቃውሞ ያስነሱ ጉዳዮችን በጓሮ በር ለማስፈጸም የተደረገ ነው ብለውታል። ግርማ ጉተማ በፌስቡክ ገጹ የኦሮሚያን ጥቅም ለማስከበር በሚል የወጣው አዲስ ህግ፣ ፊንፊኔ ከተማ ኦሮሚያ ላይ ተጠንተው በሚገነቡ ቦታዎች ላይ ቆሻሻ መጣዮችን ትገነባለች በሳይንሳዊ መንገድ እንዲተዳደርም ይደረጋል ይላል። የኦሮሚያ ልዩ ጥቅም ይሄ ነው እንዴ? ሲል ጽፏል። ገረሱ ቱፋ ደግሞ የፊንፊኔ ልዩ ጥቅም ተብየው በማለት ይንደረደርና ለይስሙላ መግለጫው በርካታ ጉዳዮች የቀሩት እንደሆነ ይገልጣል። ወሳኝ የተባሉ የድምፅ መስጠት ኃይል ወይንም የጋራ አስተዳደር፣ በከተሞች መካከል ያለ የወሰን ጉዳይና የሀብት ክፍፍል ሙሉ ለሙሉ ሳይንሳ ቀርቷል፣ በማለትም መግለጫውን በጥቅሉ ባዶ ኳኳታ ሲል ሰይሞታል። ከዚህ ቀደም በማህበራዊ መገናኛ አውታሮች የተሰራጨውና አሁን በመግለጫ መልክ ይፋ የተደረገው ረቂቅ አዋጅ በህዝቦች መካከል ቅራኔ እንዲፈጠር ሰበብ ሊሆን ይችላል ሲሉ ስጋታቸውን የገለጡም አሉ። በየጊዜው ወደ ማህበራዊ መገናኛ አውታሮች የሚወረወሩ ሀሳቦች በተደጋጋሚ ብዙዎችን ሲያነታርኩ ተስተውለዋል። የዞን 9 ጦማሪያን አባል የሆነው አጥናፍ ብርሃኔ በትዊተር ገጹ ያስነበበው ጽሑፍ ንትርኩ ያሳሰበው ይመስላል። አጥናፍ ኦሮሚያ በአዲስ አበባ ስለሚኖረው ልዩ ጥቅም በሚያትተው ረቂቅ ሰነድ ላይ በማህበራዊ መገናኛ ዘዴዎች የሚሰነዘሩ አጸፊታዎችን ለማየት መቸኮሉን ገልጧል። ኧረ ለመሆኑ አዲስ አበባ የኦሮሚያ ዋና ከተማ አይደለችም እንዴ? ሲል ያጠየቀው ደግሞ መምህርና የአምደመረብ ጸሐፊው ስዩም ተሾመ ነው። ስዩም ኦሮሚያን ልዩ ጥቅም ለማስከበር እያሉ በነፃ አሳልፎ መስጠት አለ እንዴ በሚል ርዕስ ድረገጽ ላይ ያሰፈረው ጽሁፍ በሺዎች የሚቆጠሩ የኦሮሞ ልጆች በከፈሉት መስዋዕት በአዲስ አበባ ከተማ ለሚኖሩ የክልሉ መንግስት ሰራተኛ የኮንዶሚኒየም ቤት ሲጠይቁበት ማየት ያሳፍራል ሲል በማጠቃለያ ጽሁፉ ላይ አስነብቧል። ስዩም የሚኒስትሮች ምክር ቤት ባወጣው መግለጫ ላይ አራት ጊዜ አዲስ አበባ በኦሮሚያ ክልል እምብርት ላይ የምትገኝ በመሆኗ ይላል። የህገ መንግስቱ አንቀጽ 495 ግን አዲስ አበባ በኦሮሚያ ክልል መሃል የሚገኝ መሆኑን ነው የሚጠቅሰው ሲልም ድረገጽ ላይ ባሰፈረው ጽሑፉ አትቷል። ከስዩም አመለካከት ፍጹም ተቃራኒ በሆነ መልኩ ደግሞ ሊያና ተፈሪ በትዊተር ገጿ አዲስ አበባ ሸዋ ላይ የምትገኝ ከተማ እንደሆነች፣ ስያሜዋን የመቀየር ርዕስም ፈጽሞ ሊነሳ የማይገባ መሆኑን ታሪካዊ ሰነዶችን በማጣቀስ ታብራራለች። ሊያና በኢትዮጵያ ታሪክ ዝነኛው ፕሮፌሰር ሪቻርድ ፓንክረስትና በቅድመ ታሪክ ሊቁ ሃርትቪግ ብሬተርኒትስ በጋራ ያወጡት ጥናታዊ ጽሑፍ የሚገኝበት ድረ ገጽ ማገናኛ አያይዛለች ሊያና ያያያዘችው በውጭ አገር የታሪክ ሊቃውንት የተጻፈው ሰነድ በደቡብ ሸዋ ከአዲስ አበባ ከተማ አቅራቢያ ከ500 ዓመታት በፊት ማለትም በ15ኛው ና በ16ተኛው ክፍለ ዘመን የኢትዮጵያ በወቅቱ የአቢሲኒያ መዲና ስለነበረችው ና በብዙዎች ዘንድ ስለማትታወቀው በረራ ስለተሰኘችው ጥንታዊ ከተማ ያትታል ከተማዋ በወጨጫ አካባቢ ና በየረር ተራሮች መካከል የአቃቂ ወንዝን በስተ ምዕራብ የዝቋላ ተራራንና የአዋሽ ወንዝን በስተ ደቡብ ብሎም የሞጁ ወንዝና ደብረ ዘይትን በስተ ምስራቅ አድርጋ ትገኝ እንደነበር ጥናቱ ይገልጣል። ከተማዋ ባዳሉ ግራኝ አህመድ ኢብን ኢብራሂም ወረራ ወቅት መውደሟን፣ ቆየት ብሎም ኦሮሞዎች እንደሰፈሩባት ጥናቱ ይገልጣል። ጥናቱ በረራ የሚባል የኢትዮጵያ መዲና እንደ ጎርጎሮስ አቆጣጠር በ1464 ዓመት ቬኒስ ከተማ ውስጥ ታትሞ በነበረው በቬኒሱ ካርታ ቀያሽ ፍራ ማውሮ ጥንታዊ ካርታ ላይ እንደሚገኝም ይጠቁማል። ይህን ሰነድ ያያያዘችው ሊያና አሳ ጎርጓሪ ዘንዶ ያወጣል ስትል በትዊተር ጽፋለች። ባላምባራስ በሚል የትዊተር ስም የሚነበብ መልእክት ደግሞ አዲስ አበባን በተመለከተ ስለ ሰሞኑ ዘብራቃ ነገር ለማውራት እስኪ ትንሽ ወደኋላ ወደ ታሪክ እንጓዝ ይላል። በእንግሊዝኛ የተጻፈው የባላምባራስ መልእክት የጠፉ የኢትዮጵያ ከተሞች በሚልም በእንግሊዝኛ የተጻፈ ሰነድ ተያይዞበታል። ባላምባራስ በትዊተር ገጹ ሊያ ካያያዘችው ጋር ተመሳሳይና ሌሎች ጥንታዊ የታሪክ ሰነዶች የተያያዙበት በርካታ መልእክትም አስፍሯል። የአፋን ኦሮሞ ቋንቋ ከአማርኛ ጎን ለጎን መነገሩ ችግር የለውም ያለው ሀብታሙ ስዩም የቋንቋውን የበላይነት ለማስረገጥ በማሰብ በአማርኛ ተናጋሪዎች ላይ የሚቃጣ የፊት ለፊትም ሆነ የእጅ አዙር ጫና እስከሌለ ድረስ ብሏል። በፌስቡክ ጽሑፉ ሀብታሙ አያይዞም የኦሮሞ ተቃዋሚዎችም ሆነ የመንግስት ሰዎች ከኢትዮጵያዊነት የጋራ ጉዞ ይልቅ ኦሮሚያ ኦሮሚያ በማለታቸው እንደ ስለት ልጅ እንክብ ካቤ እንደበዛላቸው የሚሰማቸው ወገኖች ተመሳሳይ ዘመቻ አራብተው የራሳቸውን እድል ለመሞከር አሁን ወኔውን የሚያገኙ ይመስለኛል ሲል ጽሁፉን ቋሽቷል። ማንኛውም የሸዋ ሰው ሸገር ብሎ እንደሚጠራ የገለጠው ኤፍሬም ኤፍሬም ፊንፊኔ በፖለቲካ ውሳኔ መጣ ስም ነው ብሏል። በፌስቡክ ገጹ አዲስ አበባ ለእኛ ባዕድ ነው ካሉ ፊንፊኔም የበለጠ ባዕድ ነው። ከባሌ ወይም ከወለጋ መጥተህ እትብቱ የተቀበረበትን ከተማ ያንተ አይደለም ልትለው አትችልም ቢልና ቀጥል አድርጎም ይህንን ሁሉ የሸዋ ሰው እንዲህ አዚም ያደረገበት ማን ነው? ያ ሁሉ ንቃቱና ጥንቁቅነቱ ብልጠቱና አርቆ አስተዋይነቱ ወዴት ሄደ ሲል ያጠቃልላል ኤፍሬም። ከሸገር ውጭ የሚኖር ኦሮሞ ሸገር መጥቶ መታከም መሻሉ ልዩ ጥቅም ሊባል ነው ማለት ይሆን ወይ? ጉድ በማለት ልዩ ቀልድ ሲል የገለጠው ደግሞ እሸቱ ሆማቄኖ ነው። ይህንኑ ርዕስ አስመልክተን በዶቼቬሌ የፌስቡክ ገጽ ላይ የመወያያ ርዕስ አስፍረን ነበር። ከሦስት መቶ በላይ አስተያየቶች ደርሰውናል። የተወሰኑትን ለመመልከት ያህል ራስ ዳሸን እንዲህ ሲል ጽፏል። ከብሔር ፖለቲካ በትንሹም ቢሆን መሸሻ መሸሸጊያችን አዲስ አበባ ነበረች። እንግዲህማ ነገር ሁሉ እንኳንስ እናት ይሞታብኝ እንደውም አልቅስ አልቅስ ይለኛል መሆኑ ነው። ለማንኛውም የአሁኗ እሳት ትንሽ ምላጭ አገር ትላጭ እንዳትሆን ሰክተናል ብሏል። የር የደረሰ በበኩሉ አንድ አገር ሁለትና ከዛ በላይ የሥራ ቋንቋ አላቸው ለምሳሌ ቤልጅየም ሶስት ቋንቋ አላት ህንድም በተመሳሳይ። ኦሮምኛ ሆነ ብሎ ማልቀስ ተገቢ አይደለም ይላል። አሸናፊ በቀለ ደግሞ እኛስ ያቃጥለ ነው የመጣ ነው አገር የሌለን ከተማዋን የቆረቆሩትም አባቶቻችን በፈጠሩት አንድነት፣ ፍቅር፣ አብሮነት የኢትዮጵያ ምሳሌ የሆነ ማንነት ይዘን የተወለድን ልጆችስ ምንም አንጠየቅም? ይህ ጉዳይ አይመለከትንም ማለት ነው ሲል ጥያቄ አቅርቧል። አዲስ አበባ የኦሮሚያ ብቻ አይደለችም፣ ሁሉም ኢትዮጵያዊ ለ125 ዓመት በጋራ የተገነባች አገራችን ነች ያለው ሚካኤል ወርቁ ይህ ሆኖ ሳለ ለፖለቲካ ጥቅም ተብሎ የሚሰራ ነገር ተቀምጠው የሰቀሉት አይነት ውጤት እንዳይኖረው እሰጋለሁ ሲል ደምድመዋል። በነገራችን ላይ አድማጮች ይህ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚለው መግለጫ በሳውዲ አረቢያ የሚገኙ ኢትዮጵያውያን ጥሪና ድምፅ በማህበራዊ መገናኛ አውታሮች እንዲደበዝዝ አድርጓል። ሳውዲ አረቢያ ህጋዊ የስራ ፈቃድ የሌላቸው የውጭ ዜጎች ከሀገር እንዲወጡ ያስቀመጠችው የምረት ቀነ ገደብ በመጠናቀቁ በበርካታ ሺዎች የሚቆጠሩ ኢትዮጵያውያን ሳውዲ አረቢያ ውስጥ በጭንቀት ይገኛሉ። ከሳውዲ አረቢያ የሪያድ አየር ማረፊያ ውስጥ ከተደረደሩ ሻንጣዎችና ሰዎች መካከል ሆኖ የሚታይ አጠር ያለ የቪዲዮ ምስል የላኩልን አድማጫችን የድምፅ መልእክትም አክሏል። በሪያድ ላይ በቦሌ ማለት ነው። ይው የሚያስተናግደን አተ እንደዚህ መከራችንን እያየን ነው። ምድር ውስጥ ያው እስር ቤት በሉት ከታች አዋራ ነው፣ ግማት ነው፣ ውሃ የለ ምን የለ እና እዛ ላይ እንደዚህ እየተሰቃየን ነው ያለ ነው። መጀመሪያውኑ በኢትዮጵያ አየር መንገድ ቁረጡ ተብለን ተ ኤምባሲ፣ ጠዋት ማታ እየለፈፉብን በሳውዲ አረቢያ አየር መንገድ ተቆረጣቸው ብራችሁ ይከስራል እያሉ ይው እና እንደዚህ እየበደሉን እየገደሉን ያሉትና የኢትዮጵያ መንግስት ነው ይሄን ሁሉ ነገር እያደረገን ያለው እና በሳውዲ አየር መንገድ የቆረጠ ለደቂቃ ለሰኮንድ እንኳን አይቀመጥም፣ አይጉላላም። በሰላም ነው ሀገሩ እየገባ ያለው እና የኢትዮጵያ አየር ምንም ያዘጋጀልን ነገር የለም። ሩሃችንን እያወጣ ያለው በሰው ሀገር የኢትዮጵያ መንግስት መሆኑን ለዓለም መንግስት አሳውቁልን እባካችሁ፣ እባካችሁ። እወዳችሁ አለሁኝ የላለሁኝ ኔ ስንት ቀን ነው ስድስት ቀኔ ነው ዛሬ እዛው ነው ያለሁት። ምንም ነገር የለም። አድማጫችን መልእክታቸውን የላኩት ማክሰኞ እለት ነበር። ከሳውዲ አረቢያ በጽሁፍ መልእክቱን ያደረሰን ያሲን የተባለ ተከታያችን ደግሞ አሁን ያለንበት ቦታ በጣም አስጊ ከመሆኑ የተነሳ ለአእምሮ ቀውስ ነው የተዳረግነው። እውን ሰሚ መንግስት አለን ይሆን? ይሄን ለእናንተ ውትችዋለሁ ሲል ሮሮውን ከሳውዲ አረቢያ አሰምቷል። አድማጮች፣ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ሕገ መንግስታዊ ልዩ ጥቅም አስመልክቶ የቀረበ በሚል ርዕስ ስለተሰጠው መግለጫ እንዲሁም በሳውዲ አረቢያ ስለሚገኙ ኢትዮጵያውያን ያስቃኘው የማህበራዊ መገናኛ ዘዴዎች ቅኝት ዝግጅታችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ ጤና